ፕሬዚዳንት ባራክ ኦባማ በአዲስ አበባ ለሁለተኛ ቀን እያደረጉ ያሉትን የሥራ ጉብኝታቸውን ቀጥለዋል። እሳቸው ከመጡ ጀምሮ ጥበቃው በከተማው የተጠናከረ በመሆኑ እና በተለይ ንግግር በሚያሰሙበት አካባቢዎችና ቦታዎች ሁሉ የመግቢያ ባጅ ከማግኘቱ የጀመረ ከግማሽ ቀን በላይ ቀደም በማለት በተለይ ጋዜጠኞችና ታዳሚዎች ተኮልኩሎ መገኘት ስለነበረባቸው የመሰላቸት ሁኔታ እየታየበት ነው። እንዲያውም እንግዳው በቶሎ ተመልሰው እፎይታ ብናገኝ ሲሉ በርካታዎች ተደምጠዋል። ይህ በእንዲህ እንዳለ ዘግይቶም እንግዳው የመጡ ቢሆንም ከ45 ደቂቃዎች በላይ በጽሑፍ ሳያነቡ ያደረጉት ንግግር የታዳሚዎችን ቀልብ የሳበ በመሆኑ ለበርካታ ጊዜ ንግግራቸው በጭብጨባ ታጅቧል። በመጀመሪያም ንግግራቸውን ያሰሙት የአፍሪካ ሕብረት የኮሚሽኑ ፕሬዚዳንቷ ላሚኒ ዙማ ከረጅሙ ባጭሩ በመቀንጨብ ዓለምንም ሆነ የተባበሩት አባል ሀገራት መንግስታት ለማስታወስ የምንወደው አሁንም ቢሆን ይህ የታሪክ ኢፍትሐዊ የተፈጸመብን በዓለም አቀፉ ድርጅት ውስጥ መታረም እንዳለበት ነው። አፍሪካ ብቸኛዋ ክፍለ ዓለም ናት በተባበሩት መንግስታት የጸጥታው ምክር ቤት ውስጥ ቋሚ ስፍራ የሌላት። እኛ ግን በሌላው ዓለም እንደሚታየው ሁሉ ለአሸባሪዎች የተጋለጥንን አፍሪካ አሁንም ቢሆን ከአልሸባብ እና ከቦኮ ሃራም ጋራ እየተፋለመች ትገኛለች። በኢጋድ እና በአፍሪካ ሕብረት ተቋማት በኩል ለምሳሌ በደቡብ ሱዳን ላለው ችግር መፍትሄ ማፈላለጋችን አልቀረም። እንግዲህ ከተባበሩት መንግስታት ጋር በሊቢያም ላለው ችግሮች ለመፍታት አብረን እንደምንሰራ እተማመናለሁ። እንግዳው የዩኤስ ፕሬዚዳንት ባራክ ኦባማ ጉቦኝነትን እና ህጋዊ ያልሆነ የወንጀል ገንዘብ ዝውውርን በሚመለከት እና በአፍሪካ ዴሞክራሲ፣ ሰብአዊ መብቶች ሊሰፍኑ ይገባል በማለት ካሰሙት ውስጥ የአፍሪካ መንግስታት ራሳቸው ቃል ከገቡ በሙስና ህጋዊ ባልሆነ መንገድ የሚዘዋወረን ገንዘብ ለማስቆም በእኛ በኩል አብረን መስራት እንችላለን። ከዚህም ጋር ተያይዞ በመልካም አስተዳደር በሚመለከተው ላይ በግልጽነት ዙሪያ እና በህግ ተግባራዊነት ላይ ጭምር ማለታችን ነው። ጉቦኝነትን ማስቆም ከተፈለገ ትችላላችሁ። የትኛውም ሀገር እኮ ፍጹም ነው ማለት አይቻልም። ሀቀኞች መሆን አለብን። ነጻነት ሊጎለብት ይገባል። ዴሞክራሲን ማበልጸግ ማለት ነው። ማንኛውም ህብረተሰብ መብቱ ከተገፈፈ በአለም የሚኖሩ ሁሉ ድምፁን ማሰማትና መጮህ ይኖርበታል። ሀላፊነቱም ነው። በአሜሪካ ቢደርስም መጮህ አለብን። አውቃለሁ፣ እንዲህ ያለው ጉዳይ ሲደርስ አፍህን ዝጋ የሚባልበት ጊዜ አለ። ይህንን በእኛ በኩል ዝምን የምንለው አይደለም እምነታችን ነውና። የእኛ ዴሞክራሲ እንደ ምሳሌ የሚወስድ ነው ማለታችንም አይደለም። የትላንቱ ትዝታ አለና ነው ማለት የፈለግኩት። ወገናዊ መሆን እና እስር ቤት ምን ማለት እንደሆነ ስለምናውቀው ነው። ጌታቸው ጠላይ ለጊዮርጊስ ለዶቸቤለ ራዲዮ ከአዲስ አበባ